መራሄ መንግስት አብይ አህመድ በጠቅላይ ሚኒስትርነት የመጀመሪያውን የሥራ ጉብኝታቸውን ዛሬ ወደ ሶማሌ ክልል ዋና ከተማ ጅግጅጋ አድርገው ውለዋል። በኦሮሚያ እና በሶማሌ ክልሎች አዋሳኝ ወረዳዎች ለተከሰቱ ግጭቶች እና ለተከተለውም ቀውስ ዘላቂ መፍትሔ ማስገኘት ነው የፌዴራሉ መንግስት ከፍተኛ ልዑካን ቡድን ተልእኮ። እስክንድር ፍሬው ተጨማሪ አለው ከአዲስ አበባ አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የትንሣኤን በዓል ዋዜማ በሶማሌ ክልል ጅጅጋ አሳልፈዋል። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች ለተከሰተው ግጭትና ላስከተለው ቀውስ እልባት ለመስጠት ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን፣ የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳና ሌሎች የፌዴራልና የክልል ከፍተኛ ባለስልጣናት ከጠቅላይ ሚኒስትሩ ጋር አብረው ተጉዘዋል። ይህንን የልኡካን ቡድን የመሩት ጠቅላይ ሚኒስትሩ ከሶማሌ ክልል ባለስልጣናትና ከተለያዩ የህብረተሰብ ክፍሎች ተወካዮች ጋር ተወያይተዋል። ለሁለቱ ክልሎች ግጭት እልባት ለመስጠት በተለይ ተፈናቃዮችን ወደ ቀያቸው ለመመለስ እና ለማቋቋም እንደሚሰሩም ቃል ገብተዋል። ኦሮሞ እንደምትወዱ ኦሮሞም እንደሚወዳችው ታሪካችን በሙሉ ይናገራል። ያ ፍቅራችንን አድሰን በመሀል የገጠሙንን ችግሮች ፈተን ወደፊት እንደምንራመድ በእኔ በኩል ከፍተኛ እምነት ነው ያለኝ ከሁሉ በላይ ከዚህ የተፈናቀሉ ከዚያ የተፈናቀሉ ሰዎች ለሁላችን፣ ቁስል ለሁላችን አሳዛኝ ድጋሚ መስማት የማንፈልገው ክስተት መሆኑን አምነን ባለን አቅም ሁሉ ተረባርበን ወደ ነበሩበት እንዲመለሱ፣ ከሕዝባቸው ጋር እንዲታረቁ፣ የትናንትናውን ታሪክ በፍቅርና በአዳዲስ ድል እንዲቀይሩ የፌዴራል መንግስት ከሁለቱ ክልሎች ጋር በመተባበር አስፈላጊውን ሁሉ እንደሚያደርግ በዚሁ አጋጣሚ ልገልጽላችሁ እወዳለሁ። እየቆመና እያገረሸ ለወራት በቀጠለው የሁለቱ ክልሎች ግጭት ወደ አንድ ሚሊዮን የሚጠጉ ዜጎች ተፈናቅለዋል። በርካቶችም ተገልለዋል። ከዚያ ሁሉ ጊዜ ውስጥ አንድ የኢትዮጵያ ጠቅላይ ሚኒስትር ወደ አካባቢው ተጉዞ ጉብኝት ሲያደርግ ዶክተር አብይ የመጀመሪያው ናቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው በጅግጅጋ ዩኒቨርሲቲ የሕዝብ አስተዳደር መምህር ጀማል አሊ ስነ ስርዓቶቹን አይቻለሁ፣ እዚያው ነበርኩ ብለውኛል። ከጥቂት ደቂቃዎች በፊት ወደ ጅግጅጋ ደውዬ አገኝቻቸዋለሁ አቶ ጀማል አሊን። አዎ እኔ ነበርኩኝ ደስ በቀደሞ ደማቅ የሆነ እየተጠበቀ የነበረ ስነ ስርዓቱም ነበር ጠቅላይ ሚኒስትሩ በጣም ትልቅ የሆነ ዝግጅት ተደርጎ እየተጠበቀ ነበር እና በቦታውም ነበርኩኝ። ስነ ሥርዓቱ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የሚመራ ከፍተኛ የመንግስት ልዑካን ቡድን ጅጅጋ ዛሬ ነው የመጡት። እሱና ምክትል ጠቅላይ ሚኒስትሩ ክቡር አቶ ደመቀ መኮንን አንድ ላይ የሆኑ የኢህአዲግ ማዕከላዊ ጽህፈት ቤት ኃላፊ ክቡር አቶ ሽፈራው ሽጉጤ፣ የኢፌዴሪ የውጭ ጉዳይ ሚኒስትር ክቡር ዶክተር ወርቅነህ ገበየው እና የኦሮሚያ ክልል ፕሬዚዳንት ክቡር ለማ መገርሳ እና የተለያዩ ከፍተኛ የሆኑ የልዑካን ቡድኖች ናቸው በቦታው የተገኙት። እሺ እና ደስ የሚል ድባብ እና ደስ የሚል የሆነ ስነስርዓት ነበር ይላለሁ። ለምን እንደመጡ ተናግረዋል። እነዚህ ባለስልጣናት ይህ ትሪት የመጀመሪያው ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ከተሾሙት የመጀመሪያ ጉብኝታቸው ነው እና እኔ በበኩሌ በጣም ደስ ብሎናል። በጣም ደስ የሚል ስነስርዓትም ነበር በዚህ ላይ ደግሞ የመጡበት ምክንያት ያው የኦሮሚያና የሶማሌ ሕዝቦች የነበራቸውን ታሪካዊ ግንኙነቶችን ዳግም መልሶ እንደነበረው የታሪካዊ ስራቸውን ታሪካዊ በመሀላቸው የነበረውን ሰላም፣ ወንድማማችነት፣ ፍቅር እና መቻቻልን በተመለከተ የነበረ ስነስርዓት ነበር እና እዚሁም በጣም ደስ ያለው እና በጣም ደስ ምስነስርዓት ነበር። ምንድን ነበር ይሄ ስነስርዓት ስብሰባ በመጀመሪያ ጠቅላይ ሚኒስትሩ ክቡር ዶክተር አብይ አህመድ ጋራ ግሉባል ኢንተርናሽናል ኤርፖርት ሲደርሱ ከፍተኛ የመንግስት ባለስልጣናት፣ የክልሉ ፕሬዚዳንት ክቡር አቶ አዝሚ መሀመድ ዑመር እና በክልል ደረጃ ያሉት ከፍተኛ የልኡካን ቡድኖች ባለስልጣናቶች እና የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የተለያዩ የጊዜ የህብረተሰብ ክፍሎች ያሉት በደንብ በደማቅ ስነ ስርአት አቀባበል ተደርጎላቸው ነው ከተማውን የገቡት። ወደ ከተማን ከመጣቱት በፊት ጀት በእግረ መንገዳቸው የነበረውን የክልሉ ላይ በክልሉ ላይ የተፈሩት የንድማ ስራዎች የጎበኘ እና በእግረ መንገዱ እያየ የመጣበት ሁኔታም ነበር። በዛ ላይ በዛ ላይም የክልሉ የማህበረሰብ ክፍል በእግረ መንገዱ ጋር ላይ ቆሞ ደማቅ አቀባበል ስነ ስርአት እያደረገ የነበረበት ሁኔታ ነው ያለው እና በጣም ደስ ምል አመርቂ የሆነ በጣም ደስ የምል ነበር። ከዛም በኋላ ስነ ስርዓቱ ወደ አዳራሽ ከሄዱ በኋላ ጀስት አዳራሽ ላይ የተደረገው ደግሞ ድባብና በጣም ደስታም ፍቅርም የነበረውን አካሄድ ልገልጽልህ አልችልም። በጣም የሚገርም ነበር እላለሁ። እስከ ዛሬ ቀትር ድረስ ከሰዓት ቀትር ማለት ነው ስብሰባ ላይ ነበሩ። ጠዋትም እንደገቡ እስከ እስከተሰዋት ድረስ እዛው ነው እሱ ሰሞኑን ያካሄዱት። በስብሰባ ላይ የተለያዩ አጀንዳዎቹ በስነ ስርዓት ላይ የተለያዩ አጀንዳዎች ተነስቶ የኦሮሚያና የኢትዮጵያ ሶማሌ ህዝቦች ታሪካዊ ግንኙነት የኦሮሞና የኢትዮጵያ ሶማሌ ህዝቦች እንደ ተጋቡ ተዋልዶ ለጋራ ችግሮቻቸው ተቀምጦ መክሮ መፍትሄ አብጅቶ የጋራ ጠላታቸውን ለመመከት ጎን ለጎን የተሰለፉ ብዙ ደግሞ ያሰሱ ህዝቦች ናቸው። ህዝቡ ታሪካዊ የአብሮ የመኖር ዘይቤ ያለው ህዝብ መሆኑን በመግለጽ በስነ ስርዓት ላይ ገለጻ ሲደረግ የነበረ ነው። እና የነበረውን ግንኙነቶች የሰላም የአብሮ መኖር የኦሮሞና የሶማሌ ህዝብ ያ ጥብቅ ትስስር ወይም ያ የነበራቸውን ሪሌሽን ዳግም እንዲያድሱና እንዲመለስ ነበር በስነ ስርዓት ላይ ንግግር የተደረገ። እና በበኩሉ በቦታው ላይ በጣም በጣም በህዝቡ ድባብ ላይ የፈጠረውን በጣም ደስ የሚልና በጣም ያስደሰተንና እኛም በጣም የተደሰንበት ሁኔታ የነበረ ነው። አቶ ጀማል አሊን አመሰግናለሁ። በጠቅላይ ሚኒስትር አብይ አህመድ የመጀመሪያ የሥራ ጉብኝት ላይ ተከታይ ዘገባዎችን የህዝብ አስተያየቶችና ትንታኔዎችን የያዙ ዘገባዎችን ከሰሞኑ እናስከትላለን።